I'm የተመሳሳይ ጾታ ጋብቻን በመደገፋቸው ሳቢያ የሚካሄድባቸው አመጻ በአስቸኳይ እንዲቆም አንድ የሰብአዊ መብት ባለሙያ ጥሪ ያቀረቡ። ባለሙያው በአይነቱ የመጀመሪያው በሆነውና ለተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ባቀረቡት በዚህ ሪፖርት በዓለም ዙሪያ በሚገኙ ተመሳሳይ ጋብቻ ደጋፊዎች ላይ ይደርሳል ያሉትን ግፍና ስቃይም ዘርዝረዋል። ሊሳ ሽላይን የሰብአዊ መብቶች ጉባኤ በጉዳዩ ላይ የሶስት ሳምንት ስብሰባውን ዛሬ ከከፈተበት ከጄኔቫ ለአሜሪካ ድምፅ ተከታዩን አጭር ዘገባ ድርሳናለች። ሰለሞን ክፍሌ ይዞ ቀርበዋል። ቪቲት ሙንታርቦርን ለተመሳሳይ ፆታ ጋብቻ ፈጻሚ ማኅበረሰቦች መብቶች መጠበቅ የመጀመሪያው ገለልተኛ ባለሙያ ሆነው ከተሰየሙ ጀምሮ ውዝግብ ተፈጥሯል። ታይላንዳዊው ዓለም አቀፍ የሕግ መምህር ቪቲት ሙንታርቦርን ራሳቸው የተመሳሳይ ጋብቻ ፈጻሚ መብቶችን በሚቃወሙ ወገኖች ተጐሳቁለዋል። ዛቻም ደርሶባቸዋል። ይህ ለዓለሙ ድርጅት የሰብአዊ መብቶች ጉባኤ ያቀረቡት የመጀመሪያው ሪፖርት የተለየ አመለካከት ያላቸውን ሰዎች ከሚቃወሙ መንግሥታትና ሌሎች ወገኖች አዎንታዊ ምላሽ እንደማያገኝ ይታመናል። የሞንታርቦርን ሪፖርት ሰባ የሚሆኑ የዓለም ሀገሮች በተለይ የወንድ ለወንድ ጋብቻን በወንጀል እንደሚቀጡ ያሳያል። አርባ ሌሎች አገሮች ደግሞ የሴት ለሴት ጋብቻንና በሁለቱ ጾታዎች መካከል የሚፈጸምን ወሲባዊ ግንኙነት ይወነጅላሉ ይላል ሪፖርቱ። በመላው ዓለም ደግሞ የወሲብ ግንኙነትን ከተመሳሳይ ጾታ ጋር በሚፈጽሙ ሰዎች ላይ እጅግ አስከፊ አመጻና ልዩነት ይደረግባቸዋል ሲሉ ያስረዳሉ ሙንታር በተመሳሳይ ጾታ ጋብቻ ፈጻሚዎች ላይ የሚደርሱ የመብት ጥሰቶችና ጥቃቶች አይነት በርካታ ናቸው። ግድያ፣ አስገድዶ መድፈር፣ የአካል ትልተላ የሥቃይ በደል መፈጸም፣ የጭካኔ ቅጣት ማዋረድ፣ ግርፋት፣ ጠለፋ፣ ሕገወጥ እስራት፣ ማዋከብ፣ በአካልና አእምሮ ላይ ጉዳት ማድረስ፣ በለጋ ዕድሜያቸው ከታላላቆቻቸው ማስፈራሪያ መቀበል፣ በእነኝህና ሌሎች ከባድ ተጽዕኖዎች ሳቢያ የገዛ ሕይወትን ማጥፋት እርምጃ መውሰድ ጭምር ይገኙባቸዋል። የሰብአዊ መብቶች ጠበቃና ባለሙያው ሙንታር ቦርን አክለውም በተመሳሳይ ፆታ ፍቅረኞች ላይ ልዩነቶች የሚደረጉት ከንቃተ ህሊና ዝቅተኝነትና መሠረታቸውም ጥላቻ ነው ሲሉ ያስረዳሉ። በብሔራዊ ደረጃ በሚቀረጹ ሕጎች አጋዥነት የጋራ መከባበር እንዲፈጠርም ጥሪ ያቀርባሉ።